ኮቪድ-19 አሳሳቢው የኢትዮጵያ ይዞታና ቀጣዩ ምዕራፍ በአዲስ አበባና በተለያዩ የአገሪቱ ክፍል ቁጥሩ እያሻቀበ የመጣውን ስርጭት ለመከላከልም ሆነ ይበልጥም አዳጋች የሆነውን ህሙማንን ለመርዳት የሚሰጥ ሕክምና አቅርቦት ፈተናዎችን አስመልክቶ ሁኔታውን በወጉ ለመገምገምና ማህበረሰቡ እጅግ በከፋ ችግር ላይ ከመውደቁ አስቀድሞ በተጨባጭ ሊደረጉ የሚችሉ አማራጮችን ለመፈተሽ የታለመ ተከታታይ ዝግጅት ነው። በዩናይትድ ስቴትስ የሚገኙ ሶስት ታዋቂ የህክምና ባለሙያዎች ባለፈው አመት በወረርሽኙ መጀመሪያ ሰሞን በዩናይትድ ስቴትስ የታየውን በብርቱ ፈተናዎች የታጀበ ሁኔታ በማዛመድ በተለይ ለዛሬው የኢትዮጵያ ሁኔታ የሚበጁ ባሏቸው አማራጮች ዙሪያ ይወያያሉ። ዓለም ያለበትን የወቅቱን ይዞታም መልከት ያደርጋሉ። ቀዳሚውን ክፍል እንሆ አሉላ አመሰግናለሁ። ሲሆን እንግዶቼን ባጭሩ ላስተዋውቅ፣ ዶክተር ናውጋው መሃሪ የኢትዮጵያ ዳያስፖራ የጸረ ኮቪድ-19 ከፍተኛ አማካሪ ምክር ቤት ሰብሳቢ ዶክተር ገበየው ተፈሪ የተላላፊ በሽታዎች ሐኪምና የአማካሪው ቡድን የግንኙነት ጉዳይ ተጠሪ፣ ዶክተር አሰፋ ጀጃው መኮንን የሳምባና የጽኑ ህሙማን ሐኪምና በሚሰሩበት ተቋም የኮቪድ-19 ሕክምና ፕሮግራም ኃላፊ። ሶስታችሁም ለዚህ ፕሮግራም እንግዳ አይደላችሁም። በተለያዩ ጊዜያት በተደጋጋሚ በውይይቶቻችን ላይ ተሳትፋችኋል። የኮቪድ ጉዳይ በየትኛውም ዓለም አላበቃም። በመቶ ሚሊዮን በላይ ሰዎች ክትባት ባገኙባት፣ ነገር ግን ቀደም ሲል በከፍተኛ ደረጃ በተጎዳቸው በዩናይት ስቴትስ እንኳን አራተኛው ማዕበል እንዳይነሳ ስጋት አሳድሯል። በሌሎችም በርካታ ሀገሮች ዛሬም ራስ ምታት ነው። ይሁንና በኢትዮጵያ እንደ አዲስ በከፍተኛ ደረጃ በአንድ ጊዜ በተጣደፈና ወደ ተለየ ሁኔታ እየገባ በመሆኑ ስህተት ብለን ወደ ኢትዮጵያ ከመግባታችን አስቀድሞ የተቀረው ዓለም ያለውን ገጽታ መልከት አድርገን እንለፍ። ከፍተኛ ተስፋ የተጣለበት ሁኔታ ዛሬ በዩናይት ስቴትስ ያሳድረውን ተስፋ ምናልባትም ለዚህ ምክንያት ይሆናሉ አዋጥተዋል የሚባሉትንም ነገሮች በማዛመድ ብንጀምር። ዶክተር ገበየው ቀዳሚውን ዕድል ለእርስዎ እንስጥ። አሁን ኮቪድ ለመከላከል በአሜሪካ ስርጭቱን ቀነሰ ብሎ በክትባቱ ምክንያት ነው ለማለት በቂ የክትባት መጠን አልተሰጠም። ግን የተሰጠው ራሱ በጣም በሚያመ በሚሊዮን ቁጥር ሰዎች ነው ያገኙት። ሌላው እንግዲህ የተለያዩ ስቴቶች የተለያየ መከላከያ መንገድ ስለሚጠቀሙ ነው። ማስክ መጠቀሙ፣ ስብስብ መቀነሱ የመሳሰሉት ሁኔታዎች መተግበራቸው ነው። ግን አሁን እንደምናየው በአንዳንድ ክፍለ ሀገሮች ወይ ስቴቶች ይህንን መከላከያ መንገዱን ጥሰው ስለከፈቱ አራተኛ ዙር ሊመጣብን ነው የሚል ስጋት አለ። አሁን ደግሞ በከፍተኛ ደረጃ እየተዘዋወረ ያለው ደግሞ አዲስ ቫይረስ በሰው ሀገር ስማት ትጥሩ ይባላል፣ ግን ከህዝብ ጋር ለመገናኘት የዩኬ ቫይረስ የሚባለው ነው እና ሁለቱም በተጓዳኝ የሄደ ነው። ተስፋ ያለው ምንድን ነው? ወደ በጋው አካባቢ በዚህ ፍጥነት ክትባቱ በብዛት ከተሰጠ የህብረተሰብ መከላከያ አቅም ወይም ህርድ ሚኒቲ የሚለው ደረጃ ልንደርስ እንችላለን የሚል ተስፋ አለ። መልካም ንጽጽሩ ከኢትዮጵያ የዛሬ ውዘታ ጋር ቀጥተኛም ባይሆን ቀደም ብዬ በመግቢያው እንደጠቀስኩት ምን ተምረናል ምን አዲስ ነገር ሳለ ዛሬ በተዳከመ ኢኮኖሚና የሕክምና ስርዓት ውስጥ ምንድን ነው ፈተናው የቱን ያህል የከፋ ሊሆን እንደሚችል መገመቱ ይቻላል። በንጽጽር በቀጥታም ባይሆን ለመማሪያነት ያለበትንም ሁኔታ በአግባቡ ለመመልከት ዋሽንግተን ዲሲ አካባቢ ልቆይ ዶክተር አሰፋ እንግዲህ የአሜሪካ ነገሩ ያው ብዙ ነገር ተምረናል። ህመሙ ከጀመረ ጀምሮ አንደኛ ያው ትልቁ ነገር እንግዲህ የህብረተሰብ መከላከያ የምንላቸው ይሄ ስብስብ መቀነስ፣ የተባለው ማስክ በስነስርዓት መጠቀሙ። እነዚህ ነገሮች ብዙ ነገር እንዲቀነስ አድርገዋል። ሌላው ግን ለምሳሌ አንድ ሰው ኢንፌክሽን ቢይዘው እና ኮቪድ ቢይዘው ደግሞ በመጀመሪያ በተመላላሽ ሕክምናም ቢሆን ሊጸናበት ይችላል። የተወሰነ እንግዲህ የእድሜ ክልልም የጤና ሁኔታዎችም ታይተው እነ ሞኖክሎናል አንቲቦድ ምንላቸው ምንሰጣቸው በተመላላሽ ገና መጀመሪያ የሚሰጡትም ብዙ ወደ ሆስፒታል የሚወስድ ሰውን ለመቀነስ ችለዋል። የበሽታውን ጸባይ ለመቀየር ኮርሱን መቀየር ለማለት ነው። እሱ አስፈላጊ ነገር ነው። ሁለተኛ ደግሞ ሰውም ታሞ ሆስፒታል ከገባ በኋላ ምን እናደርግ የሚለውን መጀመሪያ አካባቢ እንግዲህ በጣም በፍጥነት ቶሎ ወደ ኢንቱቤሽን መካኒካል ቬንትሌሽን ወደ ምንለው ነበር የሚካሄደው። ከሱ ደግሞ መለስ ብሎ ሌላ አይነት የኦክሲጅን አሰጣጥ መንገዶች መኖራቸው ሌሎች ደግሞ የሕክምና ኢንተርቬንሽኖች ቫይረሱንም የሚመለከት ቢሆን ወይም ኢሚኒቲን የሚያስተካክሉ አይነት መድኃኒቶች መደረጋቸው ከበሽታው ከጀመረበት አካባቢ አሁን ያለን የታመመ ሰው የመዳን ቻንሱ ከፍ እንዲል አርጎታል። ዚያ ያቀል ያን እንግዲህ ከዚህ ብዙ መማር እንችላለን። ወደ ሀገራችን ልንወስደው የምንችለው ልምዶች አሉ ማለት ነው። መልካም እነኛን ልምዶች በስፋት እንመለከታለን። በቀጥታ የሚወረሱትንም ከስህተቶችን ጭምር መማር ትርጉም ይኖረዋልና አንዳንድ ጥያቄዎችን አነሳለሁ። ዶክተር እናውጋው እርሶም እንዲሁ የዩናይትድ ስቴትስን የተመለከቱትን የታዘቡትን ቀደም ብሎ የስራ አጋሮቸው አጋሮች ከተናገሯቸው ተጨማሪ አመሰግናለሁ፣ አሉላ። በመሰረቱ ኮቪድ ኢንፌክሽን በአንድ አመት ውስጥ ትልቅ ትምህርት የተማር ነው ሊደርሽፕ ወሳኝ እንደሆነ ነው። በመሰረቱ ኢንፌክሽን አንድ ሰው ከተጠነቀቀ የሚጠነቀቅ ሰው ቀላል ነው፣ ለማይጠናቀቅ ሰው ደግሞ ከባድ ነው። ይገለም ያጠፋ እና አሁን ቬትናምን ብናይ አሜሪካን ብናይ ኢኮኖሚም ብዙ ያልተጎዷሉ። ለምን ይህንን በሽታውም በጥንቃቄ ፎከስ አድርገ በሀገር በአዋጅ የሰሩ ሀገሮች ብዙ አልተጎዱ። እንደ አሜሪካ ደግሞ ስንመጣ ዲሞክራቲ የሆኑ ስቴቶችና ሪፐብሊካን ስቴቶች ሁሉ ለውጥ አለ። በተለይም ከዚህ ፍ የነበረው መንግስት ይህንን አለም አበልት ስለነበረ ዚ በብዙ የምትመረዋ ከአሜሪካ የተመራች ያንን ትልቅ ቀውስ ውስጥ ያስገባው የሪሶርስ አለመኖራት፣ የተዛባ መልእክት ለህዝቡ እንዲደርስ በመደረጉና ይህንን መከላከል እንችላለን የሚል መልእክት ከላይ ከመሪዎች በትክክል ስላላገኘው አገሪቱ ከአዘቅ ትግግግብ አድጓታል። መልካም፣ በተለይ የዩናይት ስቴትስን ዋቢ አድርጋችሁ ያሉትን ልዩነት አነጻጽራችኋል። ታዲያ ከግማሽ ሚሊዮን በላይ ሰው ያለቀባት ዩናይት ስቴትስ አሁንም እየታገለች ቢሆን በተለየ ሁኔታ እየሄደች ባለችበት ለኢትዮጵያ አይነት ሀገሮች ምናልባትም ከዩናይት ስቴትስ የቀረበ ንጽጽር የምትሆን በእርግጥ በኢኮኖሚ ከጥሩ ደረጃ የምትመደብ ጠንካራ የሕክምና ስርዓት የነበራት ቀደም ዶክተር ናውጋው የአመራር ድክመት ያሉት ታይቶበታል የምትባለው ብራዚል በሁለተኛ ደረጃ ትገ- ልጅ ከሶስት መቶ ሺህ በላይ ሰው አልቋል። አሁንም ተስፋ የሚሰጠው ነገር አልጀመረም፣ የክትባት መርሃ ግብሩም በወጉ አልተጀመረም በሚል እየተከሰሱ ነው መሪዋ። እንደ ብራዚል ያለ ጠንካራ መሰረት ያለው እንኳን የተሽመደመደበት ነውና፣ ዛሬ ያለበት ሁኔታ የቱን ያህል እንድትሰጉ ያደርጋቸዋል ዶክተር ገበየው? አዎ፣ ትልቅ የምንማረው ነገር ምንድን ነው? ብራዚልም ሰውየው ዶክተር እናውጋው ቀደም ብሎ የጠቀሰው ከዚህ በፊት የነበረውም የዚህ የአሜሪካውን መሪ በመከተል ኮቪድን አክብሮት አልሰጠው። ስለዚህ ከአመራር ጉድለት አለ። ግን የብራዚል ሕዝብ አኗኗር ስናይ ከእኛ ጋር የሚያመሳስለው ምንድን ነው? አብዛኛው ሰው በብዛት በአንድ ቤት ውስጥ ብዙ ቤተሰብ የሚኖርበት የስብስብ ሁኔታ ስላለ ስርጭቱ በቀላሉ መሄድ ይችላል እና ከፍተኛ ጉዳት እያደረሰ ያለው የሰዎች ስብስብ ነው እና ከነዚህ ከሁለቱ ሀገሮች መማር የምንችለው ኢትዮጵያም ቢሆን ይህ የአደባባይ ስብስብ ሆነ ሩጫውን የመሳሰለውን ነገር ገደብ ካላረገች ስርጭቱ እየከፋ ከፍተኛ አደጋ ላይ እንደምደርስ ነው ስጋታችን። እስካሁን ምንድን ነው የሚሞተው ሰው ቁጥር ከብራዚል እና ከአሜሪካ ጋር እኩል አይደለም የሚለው ነው። ግን የቫይረሱ ባህሪ ከተቀየረ ግን የሚሞተው ሰው ቁጥር ሊጨምር ይችላል። በተመሳሳይ ሁኔታ ስናየው አሜሪካን፣ ብራዚል በከፍተኛ ደረጃ ቫይረሱ የተሰራጨው በሰዎች ስብስብ ስለሆነ ኢትዮጵያም እየተሰራ ያለው እንደውም እዚህ ደረጃ የደረሰው በተለያየ አጋጣሚ በተደረጉ የሰዎች ስብስብ ስለሆነ እዛ ላይ መንግስት ከፍተኛ ትኩሮት ለመንግስት ብቻ የሚተዋልን ለህብረተሰቡ ራሱ አሁን ብዙ ትምህርት አግኝቷል። ማወቅም አለበት፣ ህብረተሰቡም የራሱን እርምጃ መውሰድ አለበት። በቀጥታ ወደ ኢትዮጵያ የሚያስገባንን በር ከፍተዋል። ዶክተር ገበየው፣ የኢትዮጵያን ጉዳይ ገፋ አድርገን እንመልከት። አለም ምን ይመስላልን? በእነህ ሁለት አገሮች በኮቪድ የደረሰባቸውን ከፍተኛ ጉዳት ተመልክተናል። በተለያየ ጊዜያት በኢትዮጵያ ኮቪድ ይዞታ እና ሊደረጉ በሚችሉ ጉዳዮች ይበልጡንም በመከላከሉ ዙሪያ በተደጋጋሚ ተወያይተናል። ሁሉም ሰው እየተነጋገረ ሁሉም ሰው ስጋት ላይ ያለበትን ዛሬ ያለበትን ሁኔታ በተጨባጭ እንዴት ታዩታላችሁ? ዶክተር አሰፋ በቅርቡ ነው ከኢትዮጵያም የተመለሱት፣ ለአጭር ጊዜ የስራ ጉብኝት አድርገው ነው የመጡትና ምን ታዘቡ? ከጥቂት ሳምንታት በፊት ስለ ኢትዮጵያ ከሚታወቀው ከምናወራው በታየውም ምናልባትም በምሳሌነትም ሊያነሷቸው ከሚችሏቸው ጉዳዮች ጋር አዛምደው ቢገልጹልን። አዎ እንግዲህ አሁን በቅርብ በአካል በተገኘሁበት ጊዜ ያየሁት እና የሰማሁት አንደኛ በእኛ ሀገር እነኚህ ሰዎች የሚሰበሰቡባቸው ነገሮች ሰርግ እንኳን ሲደረግ ነው ከወራት ሁለት ወር፣ ሶስት ወር በፊት ለቅሶ፣ አሁንም በጣም ብዙ ሰው የሚገኝበት ነው። እንደዚህ ህዝብ የተሰበሰበበት ነገሮችም ይታያል። አዲስ አበባ ውስጥ በአይኔ እንኳን ዝም ብዬ ስቃኝ ማስክ ያረገው ሰው እና ያላረገው ሰው መንገድ ላይ ምናልባት አንዳንድ ቦታ ላይ ያላረገው ሰው የሚበልጠው በቁጥር። ፎቶግራፍ ልነሳ አንድ ፎቶግራፍ ቤት ገባሁ። ትንሽ ቤት ነች። አራቱም ልጆች ማስክ አላረጉም። ፎቶግራፍ አንሹም አላረገም። ሰው እየገባ እየተነሳ ይወጣል። በጣም አዘንኩ። ማስኩ አለ ግን አላደረጉት። ምናልባት ይሄ ጥሩ ምሳሌ ሊሆን ይችላል። ሲታዘቡ እንደሚያሳስቦት እና ሊያናግሯቸው እንደሚችሉ መገመት ይችላለሁ። ምናልባት ጠይቀዋቸው ይሆን የሰጠት መልስም ካለ አዎ። ልጆቹን ለምንድን ነው ስላቸው ትንሽ ደንገብት ደንገብት ነው ያሉ እና ወዲያው ማስክ ነው ያደረጉት። ሌላ ቦታ ግን የታዘብኩት ለምሳሌ ሂልተን ሆቴል እያንዳንዱ ሰው የቆመው በረንዳ ላይ ያለው ሰው በሙሉ በተለይ ስርዓት የሚያስከብሩት ልጆች ማስክ ያላረገውን ሰው እየተከታተሉ ማስክን አርግ ይላሉ። እንዲያውም ከፍ ባለ ሁኔታ ነው የሚያደርጉት። ከርቀትን ብቻ ንቁጭ ብትልም መጥተው ማስክን አርግ ይለዋል እና የዛ አይነት እንግዲህ ከቦታ ቦታ የተለያየ ነው ማለት ነው። ሰዎች ደግሞ አነጋግር ያለው አንዳንዶቹ ይሄ ሁሉ ተነግሮ ኮቪድ እያለ ብዙ ሰው እንደሚያልቅ እየተነገረ በጣም ቀለል አድርጎ በሽታውን የማየት ነገርም ቅርብ ካነጋገሯቸው ሰዎች እንኳን አይቻል እና ይሄ አስደንጋጭ ነው በጣም። ሁለተኛ ይሄ ነገር የእያንዳንዱ ሰው ግዴታውን መሆን ያለበት። እኔ አሁን ነገሩን ከመንግስት ወደ ሰው ነው ማውረድ የምፈልገው። ኳሱን ለእያንዳንዱ ግለሰብ መስጠት ያስፈልጋል። ማስክ አለማድረጉ አሁን ህጋዊ ያልሆነ ስራ እየፈጸመ እንደሆነ አንድ ሰው ማወቅ አለበት፣ ተጠያቂ መሆን አለበት። ለምሳሌ ግሪኮች መጀመሪያ አካባቢ ማስካ ያደረግ ሰውን ይቀጡ ነበር። ለእኔ አሁን አዲስ አበባ ውስጥ ፈጥኖ ከሚነዳ ሰው ማስክ ያላረገ ሰው ከፍተኛ አደጋ የሚያደርስ ሰው ነው እና መቀጣት አለበት። አቅም ከሌለው ይሰጥ ማስክ፣ አቅም ለሌለው ሰው። ሌላው አንዳንዱ እንግዲህ ከዚህ ሀገር ኢኮኖሚ በአንጻር በጣም በጣም አስቸጋሪ ነው ነገሩ። ብዙ ክራውዲንግ አለ መንገድ ላይ የተሰለፉትን ልጆች አይነበር፣ ወደ ባስ የሚገባውን የሰው ቁጥር አይነበር። እና ይሄ መቼም ከአቅማችን በላይ ነው ግን ትሊስት ሁለት ማስክ እንዲያውም ዳብል ማስክ ይደረግ። እንደዚህ አይነት በሽታ መጀመሪያ ሲመጣ አንድ ጎረቤቴ ባይ ኤንድ ኦፍ ዚስ ፓንደሚክ የነገር ሲያልቅ አለኝ እያንዳንዳችን የምናውቀው ሰው የሚሞት ይኖራል አለኝ። እዚህ ጎረቤቶ ነው እየነገሩ ነው ያለው፣ እዚህ ያለው ፈረንጁ ባይ ኤንድ ኦፍ ዘ ፓንደሚክ ነው ሳምዋን ሁ ዊል ዳይ ፍሮም ዚስ ዲዚዝ አለኝ። እንዳለው የምናውቀው ሰው እንግዲህ ፈረንጆች ክሎዝ ቱ ሆም የሚሉ የለም ወደ ቤታችን ደረሰ እንደምንለው። ስለዚህ አዲስ አበባ እኔ አሁን የማውቀው ሰው ሞቷል። የማውቀው ሰው ተይዟል። ጓደኞቼ በታመሟሉ። ይሄ ማለት እያንዳንዱ ሰው ጋር ይሄ ደርሷል ማለት ነው። እና ያሁኑ በጣም በጣም አስግቶኛል፣ አሁን ያየሁት ሁኔታ እና እኛ ከምናስበው ውጭ የቫይረሱም ዳይናሚክስ ቀየር ያለ ነው የሚመስለኝ። ሀገራችን ደግሞ አሁን ካፓሲቲ የለም። የጤና ተቋማት ሊያስተናግዱት የሚችሉት አይነት ወይ ነው የሚመጣው ብዬ ማሰብ ያስቸግረኛል። አሁን ነው እኛ እንደ አዲስ መረባረብ ያለብን ነው የማስበው። አድማጮች፣ ውይይቱ አልተቋጨም። ተከታዩ በነገው ምሽት ሐኪሙን ይጠይቁ ፕሮግራም ይቀጥላል። እንዲሁም ሙሉን ዝግጅትን በማህበራዊ ሚዲያ ገጾቻችን ላይ እናኖራለን። ለአሁኑ ግን የውይይቱን ተሳታፊዎች እናመሰግናለን።